ትልቁ እዚህ ሀገር የሚፈረደው ሀያ ዓመት ነው። ዳኛዋ እንደተናገረችው ይሄ ግን የወንጀሉን ክብደት ግምት ውስጥ በማስገባት በሀያ ዓመት ብንፈርድበት እንኳን በአስራ አንድ ዓመት ሊወጣ ስለሚችል እድሜ ልክ መታሰር አለበት አለች። እድሜ ልክ ማለት እዚህ ሀገር የአመክሮህ መብት ሁሉ የለውም እዛው ነው እስር ቤት ውስጥ ነው፣ ሰውዬው እድሜውም ያልፈው ማለት ነው። ምናሉ እዛ የነበሩት ከሳሾች፣ ምስክሮች ምን አሉ ስለ ብይኑ ምክንያቱም እንደምናስታውሰው አሁን ወደ 27 ዓመት ገደማ ሊሆነው ነው መቶ አለቃ ወይም አቶ እሸቱ አለሙ አባል የነበሩበት መንግሥት ከፈረሰና ከዚህ ጊዜ በኋላ ፍትህ ተሰጠ ነው የሚባለው ወይስ እንዲያው የዘገየ ፍትህ የተነፈገ ነው አይነት ነው? ትልቁ ነገር ሰው ወንጀል ሰርቶ ለብዙ ዓመት ተደብቆም ራሱ መቆየት ቢችል መጨረሻ ላይ ፍትህ ከፍትህ አያመልጥም የሚል መልእክት ያስተላለፈ ይመስላል የዛሬው ፍርድ። ምንድነው የሆነው እንግዲህ አምስት ዓመት የፈጀ ነው ሄ ራሱ ክስ ሲከታተሏቸው ነበረ። ዛሬ እንደተነበበው ከሆነ ስልካቸው ሁሉ ተጠልፎ ከሰዎች ጋር ይነጋገሩ የነበረው ነገር በሙሉ ይሰማ የነበረበት ሁኔታ ነው። ለዚህም ነው የዘገየው ነው የሚሉት። እንዲሁም እሳቸው ሲናገሩ የነበሩት አቶ ሸቱ ፊርማው የኔ አይደለም የሚለውን ባለሙያዎች አጣርተው እስኪያቀርቡ ድረስ ለረጅም ጊዜ መውሰዱ እንጂ ጥፋተኛ መሆናቸውን የምናውቀው አሁን ሳይሆን ቀድሞ ነው ነበር ያሉት አቃቤ ህጉ። እና ፍርዱ በተሰጠ ጊዜ አንድ ምስክር ለዚሁ ጉዳይ ብለው ከእንግሊዝ ሀገር መተዋላቸው ንጉስ ተመስገን ይባላሉ እና በጣም በመጮህ አዳራሽ ውስጥ የነበረውን ህዝብ ትኩረት ስበው ነበር። ተነስተው ተናገሩ። እኔ በሕይወት አለው ጓደኞቼ ግን እስር ቤት የነበሩት በሙሉ አልቀዋል። ምስክር የሆንኩት እኔ ብቻ ነኝ። የተከሰሱበት ወንጀል ሰባ አምስት ወጣቶችን በመግደል ሁለት መቶ ሰላ ሀያ አንድ የሚሆኑትን ከፍትህ ውጭ በማሰር እና ዘጠኝ ሰዎችን በማሰቃየት የሚል ነው። በዛ ሁሉ ክስ ጥፋተኛ መሆናቸው ነው ዛሬ ፍርድ ቤቱ ያረጋገጠው። እንደው በአጋጣሚ ምስክሩ እኔ እዚህ አጠገብ ናቸው። አሁን ከሮይተርስ የዜና ምንጭ ጋር እየተነጋገሩ ነው፣ ግን እስቲ ለማነጋገር ከቻሉ ላገናኘ። እሺ፣ አመሰግናለሁ። ሄሎ፣ ጤና ያስጥልኝ። ጤና ያስጥልኝ። እርሰው ምን ነበሩ? የት ነበሩ? እስቲ ያኔ ይሄ በደል ተፈጸመ በተባለበት ወቅት እኔ እሸቱ አለሙ ጎጃም የደርግ አባል በነበረበት ጊዜ ደብረ ማርቆስ እስር ቤት ነበርኩ። ለሁለት ዓመት ተኩል ታስሬያለሁ። እድሜ ከአስራ ስምንት ዓመት በታች ሲሆን፣ በዚህ ሁለት ዓመት ተኩል ጊዜ ውስጥ በግማሽ ሜትር ፍራሽ፣ መጸዳጃ፣ ጠዋትና ማሳበሰቀ በማጣት ከፍተኛ ስቃይ ከደረሰብኝ አንዱ ታጣቂዎች ነው ያለን። ክንፉ እዛ የፍርዱን ሂደት የተከታተለው ጋዜጠኛ እንደገለጸልን፣ የእርስዎ ብዙ ጓደኞች አቶ ወይም መቶ አለቃ እሸቱ ስልጣን ላይ በነበሩበት ዘመን ተገለዋል፣ ነው የተባለው። ፍርድ ቤቱም ይህን አረጋግጧል። ዛሬ ይሄ ፍርድ ይሄ ብይን ሲሰጥ ምንድን ነው ስሜቶ? ሁለት አይነት ስሜት ነው ያለኝ። አንደኛው በተለይ ሰውየው ስጉንጀን እንደ መፈጸም አለማመኑ በተጎጂዎች ላይ የከፍተኛ ጉዳት መፍጠር እንደሆነ ስለሚሰማኝ በዚህ መልኩ የተሰጠ ውሳኔ ጥሩ እና ትክክለኛ ነው፣ ተገቢ ነው ብዬ እላለሁ። በሌላ መልኩ ግን ይሄ ሰውዬ በወጣትነት እድሜ ራሱ ወጣት በነበረበት ጊዜ ከፍተኛ አለፍነት ሰቶት የፈጸመው በመሆኑ ሰቱን ቢያምንና የፈጸመውን ስፔሲፊክ ወንጀል በትክክል ቢናገር ኖሮ የፍርድ ቤቱ ውሳኔ ከዚ እንደሚችል ምንም ጥጥር አልነበረኝም። ያም ሆነ ይህ ግን ይሄ የሚታየው ሰውየውን በቀጥታ በመጉዳት በቀል በመፈጸም ሳይሆን ለአለም በሚሰጠው መልዕክት፣ በአሁኑ ሰዓት በአለም ላይ ይህን ወንጀል እየፈጸሙ ወደ ምዕራብ ሀገር ተሰደን ገንዘባችን ይዘን እንኖራለን ብሎ የሚያስቡ ሁሉ ትልቅ ትምህርትነት ስላለው የሰማይ ልስ ትመላ እንደማስደሽሽን መሆኑን ላነጋገር ፈልጋ ነው። ስሜ መጠቀስ ይቻላል፣ ምን ችግር የለም። ንጉሥ ተመስገን እባላለሁ። ሄሎ ክንፉ፣ የዛሬው ብይን አሁን ምስክሩን እንደተናገሩትም ለቀድሞዎቹ ብቻ ሳይሆን አሁንም ቢሆን ሰዎችን ለሚያሰቃዩ ለሚገድሉና ሰብአዊ መብትን ለሚጥሱ ባለስልጣናት ይሁን ሌሎች ወገኖች መልእክት ያስተላልፋል። ጠንካራ መልእክት ያስተላልፋል ነው ያሉትና፣ እንዲያው ሌሎችስ ምን አሉ? ምክንያቱም ኢትዮጵያ ይሁን ሌላ አፍሪቃ ሀገር አሁንም ሰላማዊ ሰዎች ላይ የሚፈጸም ግድያ በየጊዜው እንሰማለን። ሰዎች ይገረፋሉ፣ ይታሰራሉ። ባለፉት ላይ ተፈረደ ለአሁኖቹ ውስጥ ምን መልእክት አለው? መልእክት ይኖረዋል። መልእክቱ ምንድን ነው? አንደኛ ይሄ ወንጀል የተፈጸመው ስፔሲፊክን ወንጀል የተፈጸመው የዛሬ ሰላሳ ዘጠኝ ዓመት አካባቢ ነው። እዚህም እንደነገርኩህ አይሰት የማያውቀውን ዲሞክራሲ አግኝቶ መኖር ከቻለ በኋላ የፈጸመው ወንጀል በአንድ ጋዜጠኛ ኢኒሽት ተደርጎ ለመቀጠል ዛሬ ለደረሰበት ፍርድ ሊደርስ ይችሏል። አሁንም ቢሆን ይህንን ወንጀል ለሚፈጽሙ በዓለም ላይ ያሉ ሰዎች ሁሉ ምን ያህል ጊዜ ፍጅም ለፍርድ መቅረብ እንዳለ እንዲያውቁ እና እንዲያገናዙ ይረዳል። ይሄ ነው መልክቱ። በጣም አመሰግናለሁ ጋዜጠኛ ክንፏ ሰፋ ለሰጠህን አስተያየት።